የሕዝብ ተወካዮች ምክር ቤት የ2012 ዓ ም የፌዴራል መንግስት ባጀት 387 ቢሊዮን እንዲሆን ለምክር ቤቱ የበጀት ጉዳዮች ቋሚ ኮሚቴ መርቶተዋል። ከበጀቱ 109.5 ቢሊዮን ለመደበኛ ውጪ፣ 130.7 ቢሊዮን ለካፒታል እንዲሁም 140.8 ቢሊዮን ለክልል መንግስታት ድጋፍ የሚውል መሆኑን የገንዘብ ሚኒስትሩ አቶ አሕመድ ሺዴ ለምክር ቤቱ አብራርተዋል። ስለ ዓለም አቀፍ ሁኔታዎች የፊስካል ፖሊሲ አፈጻጸም የ2011 የማክሮ ኢኮኖሚ አፈጻጸም እይታ እና ሌሎች ጉዳዮችን በተመለከተ በዝርዝር አቅርበዋል። ለ2012 በጀት ታሳቢ የሆኑ ጉዳዮች አስመልክተውም መንግስት በሚወስዳቸው የኢኮኖሚ ሪፎርምና ማሻሻዎች በመታገዝ ኢኮኖሚው በቀጣዩ በ2012 በጀት ዓመት የተወሰነ ተጨማሪ መነቃቃት በማሳየት ከ9 በመቶ በላይ እድገት እንደሚያስመዘግብ ለበጀት ዝግጅቱ ታሳቢ ተደርገዋል። አሁን ያለውን ባለ ሁለት አሃዝ የዋጋ እድገት በቀጣዩ በ2012 በጀት ዓመት ወደ አንድ አሃዝ እድገት ለማውረድ ግብ የተያዘ ሲሆን አመታዊ አማካይ እድገቱ 9.6 በመቶ እንደሚደርስ ታሳቢ ሆኗል። ከዚህም ጋር ተያይዞ የአጠቃላይ የአገር ውስጥ ምርት በጊዜው የገበያ ዋጋ ወይም ኖሚናል ጂዲፒ በ2012 በጀት ዓመት የ19.7 በመቶ እድገት እንደሚኖረው ግምት ተወስደዋል። በ2012 በጀት ዓመት የገቢ ዕቃዎች ወጪ ቫሊ ኦፍ ጉድስ ኢምፖርት የ10.9 በመቶ እድገት እንደሚኖረው እና ይህም ለመንግስት ታክስ ገቢ የሚኖረው እንድምታ ከግምት ውስጥ እንዲገባ ተደርገዋል። የብር የውጭ ምንዛሪ በ2012 በጀት ዓመት አንድ የአሜሪካን ዶላር አማካይ ዋጋ ግምት ብር 2974 ወይም 6ድት ዲፕሬሽን እንደሚኖር ታሳቢ ተደርገዋል። በጀቱ ለምን ለምን እንደሚውል አስመልክተው አቶ አሕመድ ሺዴ እንዲህ አብራርተዋል። ለ2012 የተደለደለው አጠቃላይ ፌዴራል መንግስት የውጪ በጀት ብር 387 ቢሊዮን ሲሆን ይህም በ2011 በበጀት ከጸደቀው በብር 61 ቢሊዮን ወይም የ16 በመቶ ጭማሪ አለው። ከአጠቃላይ ከተያዘው በጀት ውስጥ ለመደበኛ ወጪ ብር 195 ቢሊዮን፣ ለካፒታል ብር 137 ቢሊዮን፣ እንዲሁም ለክልል መንግስታት ድጋፍ ብር 148 ቢሊዮን እና ለዘላቂ የልማት ግቦች ማስፈጸሚያ ብር 6 ቢሊዮን ተደግፎ ቀርበዋል። ተደግፎ ከቀረበው ውስጥ 38 በመቶ የሚሆነው ድርሻ የዘላቂ ልማት ግቦች ድጋፍን ጨምሮ ለክልል መንግስታት የተመደበው የበጀት ድጋፍ ሲሆን የመደበኛና የካፒታል ድርሻ በቅደም ተከተል 28ና 34 በመቶ ነው። የምክር ቤት አባላቱ በርካታ ጥያቄዎች ያነሱ ሲሆን የኦዲት ግኝት መሰረት አድርጎ የማሻሻያ እርምጃ ለማይወስዱ መስሪያ ቤቶች በጀት ልንመድብላቸው አይገባም፣ በቅርቡ የፌዴሬሽን ምክር ቤት የበጀት ድልድል ቀመር አስመልክቶ ያወጣውን ጥናት መሰረት አድርጎ የተፈጸመ ባለመሆኑ ፍትሐዊነቱ ችግር አለበት የሚሉ ትችቶች ተሰንዝረዋል። ሚኒስትሩ አቶ አሕመድ ሽዴህ የኦዲት ግኝት መሠረት ተደርጎ የማሻሻያ እርምጃዎች እየተወሰዱ ነው። በጀት መቁረጥ ግን መፍትሄ አይደለም ብሏል። ከፍትሐዊነት አንጻር የተነሱ አስተያየቶችን በተለይ የፌዴሬሽን ምክር ቤት ጥናት በተመለከተ ይህ ጉዳይ ተግባራዊ ለማድረግ ለዝግጅት ቢያንስ አንድ ዓመት እንደሚያስፈልግ፣ የፍትሐዊነት ጉዳይ ግን ከስሜት በጸዳና በጥንቃቄ እየተሰራበት መሆኑን ጠቅሷል። ለዲደብሊው ዘገባ ዮሐንስ ገብረ እግዚአብሔር ነኝ። ke Adis Ababam.